በደቡብ ወሎና በደሴ ከተማ አስተዳደር አካባቢዎች የኮሮና ቫይረስን መዛመት ለመከላከል እየተደረጉ ያሉት ቅድመ ዝግጅቶች ተስፋ ሰጪ መሆናቸውን የአማራ ክልል ርዕሰ መስተዳድር ተናገሩ። ርዕሰ መስተዳድሩ ተመስገን ጥሩነህ የተጠናከሩ የመከላከል ስራዎች እየታዩ ቢሆንም ዋጋ የሚያስከፍሉ መዘናጋቶችም እየተስተዋሉ መሆኑን አስገንዝበዋል። በአካባቢው የስራ ጉብኝት በማድረግ ላይ የሚገኙት ርዕሰ መስተዳደሩ ወሎ ዩኒቨርሲቲ ያዘጋጀውን የናሙና መመርመሪያ ላብራቶርም መርቀዋል። ዩኒቨርሲቲው ለባህር ዳርና ለእንጂባራ አካባቢዎችም የመመርመሪያ መሳሪያዎችን አበርክተዋል። መስፍን አድራጌ ተከታትሎታል ለቀናት በዘለቀው የርዕሰ መስተዳድሩ የስራ ጉብኝት ከልማትና መሰል ተግባራት ባለፈ በደቡብ ወሎ ና በደሴ ከተማ አስተዳደር የሚካሄዱ ኮሮናን የመከላከል ተግባራት ጠቃኝተዋል ርዕሰ መስተዳድሩ ተመስገን ጥሩ ነህ እንደሚሉት ህዝቡ የመረጃ ችግር የለበትም መንግስታዊ ተቋማትም ወረርሽኙን ለመከላከል የሚያደርጉት ጥረት አበረታች ነው ህዝቡ ስለ ቫይረሱም ያውቃል በመንግስት የተሰጡ አጠቃላይ ማሳሰቢያዎችንም ያውቃል የሃይማኖት አባቶችም የአገር ሽማግሌዎችም የጤና ባለሙያዎችም የመንግስት የስራ ኃላፊዎችም ይህንን ቫይረስ በተመለከተ ሁሉም ሰው እንዲጠነቀቅ እያደረጉ እያስተማሩ ነው ያሉት። አሁን በምንገኝበት የረመዳን ጾምም ራሱ መስጊዶች ተዘግተው ሁሉም ሰው በቤቱ ሃይማኖታዊ ስርዓትን እያከበረ ያለበት ሁኔታ ላይ ነው። በቀጠናው ለኮሮና ህሙማን የሕክምና አገልግሎት እንዲሰጥ የተዘጋጀውን የቦሩ ሜዳን መጀመሪያ ደረጃ ሆስፒታል የጎበኙት እርዕሰ መስተዳደሩ አስተያየታቸውን አክለዋል። አጠቃላይ ዝግጅቱ በጣም ጥሩ ሆኖ ያየ ነው። ወደ መቶ አልጋዎች ተዘጋጅተዋል። አይሲዩ ክፍልም ሁሉንም ከአገባብ ጀምሮ አጠቃላይ ሁኔታው ጥሩ ሆኖ የተዘጋጀ ነው። እንግዲህ ነገ ከነጎዲያ ምናልባት ታካሚዎች የሚኖሩ ከሆነ ደግሞ ከዚህ የበለጠ ማስፋፋት የሚቻልበት እድል እንዳለ አይተናል። ሆስፒታሉ ማኔጅመንትም አጠቃላይ ቦርዱም ከተማ አስተዳደሩም ዞኑም ያደረጉት ርብር በጣም ጥሩና ተስፋ ሰጭ የሆነ ነው ያየ እስከ ሶስት መቶ ህሙማንን የመቀበል አቅም ቢኖረውም በአንድ መቶ አልጋዎች ስራውን ለመጀመር ዝግጅቱን ያጠናቀቀው የቦሩ ሜዳ መጀመሪያ ደረጃ ሆስፒታል ስራ አስኪያጅ ሲሳይ ተበጀ የርዕሰ መስተዳድሩ ጉብኝት ጠቀሜታ አለው ይላሉ። በእኛ አቅም የሚሟሉትን ማሟላታችንና የቀሩን ከእኛ አቅም በላይ የሆኑ ችግሮቻችንን ለይተን በሚመለከታቸው አካላት ጋር ተወያይቶ መፍትሄ የሚያመጡበት ሁኔታ ነው ይኖራል ብለን የምንወስደው የህክምና ባለሙያዎች ሙያዊ ኃላፊነታቸውን ለማበረከት የዜግነት ግዴታቸውን ለመወጣት በሙሉ ልብ ቢዘጋጁም ለእነሱ መሟላት የሚገባው የህክምና አልባሳት ግን አልተሟላም ነው የተባለው። ይሄ ወረርሽኝ እየሰፋ ከመጣ ለሙያተኛው በቂ የሆነ አልባሳቶች መኖር መቻል አለበትና መጋዘን ላይ መቀመጥ መቻል አለበትና አሁን ላይ ትንሽ ናቸው ያሉት በቂ አይደሉም። የአልባሳት አቅርቦት እጥረቱ ቅድሚያ የሚሰጠው የቤት ስራ መሆኑን ረዕሰ መስተዳደሩ አስምረውበታል። የቅድሚያ ቅድሚያ የምንሰጠው የህክምና ባለሙያዎች አልባሳትን በተመለከተ ያው ባለን አቅም ደግፈን በአጋጣሚ የቫይረሱ ተጠቂ አካል እንኳ ቢመጣ እነሱንም ጉዳት ላይ ሳንጥል ትሪት ማድረግ እንድንችል እነሱ እንፈጥነን የምናሟላ ይሆናል። በሆስፒታሉ ስራ አስኪያጅ ከተነሱት ጥረቶች መካከል የሕክምና መስጫ ቁሳቁሶችም ይገኙበታል። በተለይ በጽኑ ህሙማን የታመሙ ታካሚዎችን ለማከም የሚያስፈልጉ የሜካኒካል ቬንትሌተር፣ ፔሽንት ሞኒተር፣ ሰክሽን ማሽን፣ ኦክስጂን እስከ አክሰሰሪው እነዚህ የመሳሰሉት በጣም በርካታ ይፈለጋል እና እነዚህ በከፍተኛ አመራሩና በክልሉ መንግስት በጤና ሮ ቢሮ በመተጋገዝ ሊፈቱልን የሚችሉ ናቸው። ና እነዚህን ችግሮቻችንን ያሳየንበት ነው። ለእኛ በጣም ጥሩ ነው። እርሰ መስተዳድሩ መጥተው በመጎኘታቸው በርካታ ችግሮቻችን ይፈታሉ። እንደገና ተቋማታችንም ምን ላይ ነው ዝግጅቱ እንዴት ነው የሚለውን በማየታቸው እኛ በጣም ደስተኞች ነን። ርዕሰ መስተዳድሩ ሀገራዊና ዓለም አቀፋዊ እጥረቶች እንዳሉ አምነው መንግስት እጥረቶቹን ደረጃ በደረጃ ያሟላል ብለዋል። የቬንቲሌሽን ችግር ያው ሀገራዊ ክልላዊ ችግር እንደሆነ እናውቀዋለን። ዓለም አቀፋዊ ችግርም ነው እነዚህ መሳሪያዎች ታማሚ በተገኘ ጊዜ ቶሎ ተሟልተው ወደ ሕክምና የሚገባባቸው ስለሆኑ ወደዚያ የሚያደርስ ነገር ሲኖር ባለ አቅም ለማሟላት እንረባረባለን። በዞኑና ና በከተማ አስተዳደሩ እየተካሄዱ ያሉትን ጥረቶች ቢያደንቁም በሕዝቡ ዘንድ የሚስተዋለው መዘናጋት የሕይወት ዋጋ እንዳያስከፍል ስጋት አላቸው እርሰ መስተዳድሩ። እናም አካላዊ ቅርርቦሽን ና ለአደጋ የሚዳርጉ መሰባሰቦችን ለመቀነስ የወጡ ሕጎች ደረጃ በደረጃ ተግባራዊ ይሆናሉ ብለዋል። ከዚህ በኋላ ደረጃ በደረጃ ምናልባት መንግስት ሲስተም እርምጃዎችን ወደ መውሰድ እና እነዚህ በአስቸኳይ ጊዜ ዋጁ የወጡ ህጎችን ደግሞ ወደ መተግበር እንቅስቃሴ እንገባለን ማለት ነው። አጠቃላይ የቫይረሱን ስርጭት እያየን እና ህብረተሰቡ ይህንን ማሳሰቢያ ተገንዝቦ ስራውን እየሰራ ግን ደግሞ መደበኛ መደረግ ያለባቸውን የጥንቃቄ እርምጃዎች ለራሱም ሲል ለቤተሰቡም ሲል ለማህበረሰቡም ሲል እነዚህን ጥንቃቄዎች መውሰድ እንዳለበት በዚህ አጋጣሚ ማሳሰብ ፈልጋል። ርዕሰ መስተዳደሩ ወሎ ዩኒቨርሲቲ ያዘጋጀውን የኮሮና ቫይረስ መመርመሪያ ላብራቶሪ መርቀው ከፍተዋል። ዶክተር አባተ ጌታሁን የወሎ ዩኒቨርሲቲ ዛሬ የአማራ ብሔራዊ ክልላዊ መንግስት ጉብኝት ወቅት እናንተ ያዘጋጃችሁት ላብራቶሪ ተመርቋል። ከፌዴራል ከክልል፣ እዚህ ደሴ ከተማ ያሉ እነሱ የተሳተፉበት አድርገን የጨረስነውን ሁለቱን ዛሬ እዚህ አስመርቀናል። ለባህር ዳር ዩኒቨርሲቲ አንዱን ባህር ዳር ላይ ጥረት ነበር እና አንዱን ፒሲአር ማሽን ሁለተኛውን ደግሞ እንጅባራ አካባቢ ላይ ኬዙ ተከስቶ በገበያ ላይ ስላጡ ሁለተኛውን ፒሲአር ማሽን ደግሞ ለዛ በመስጠት ሁለቱ እዚህ፣ ሁለቱ ደግሞ አንዱ ባህር ዳር እና አንዱ እንጅባራ አገልግሎት ላይ እንዲውሉ እየተደረገ ነው ያለው። ደሴ ከተማ ላይ አራት አለ ማለት ነው። አሁን እንግዲህ ከእጅና ከእግር ንክኪ ነጻ የሆነ የእጅ መታጠቢያ፣ አልባሳትንና ሙሉ አካልን በኬሚካል የሚያጸዳ ቴክኖሎጂን፣ የለይቶ ማቆያ ክፍሎችንና የህክምና ባለሙያዎች ልዩ ማረፊያን ጨምሮ የተለያዩ ቅድመ ዝግጅቶችን ጎብኝተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ